is አንድ ሺ አራት መቶ ሰላሳ ስምንተኛው የኢድ አልአድሃ በዓል ዛሬ በመላው ዓለም በሚገኙ የእስልምና እምነት ተከታዮች ዘንድ በድምቀት ተከብሮ ውሏል። በዓሉ በኢትዮጵያም በደመቀ ስነ ስርዓት ተከብሮ ውሏል። እዚህ ዩናይትድ ስቴትስ ዋሽንግተንና አካባቢዋ የሚገኙ የእምነቱ ተከታዮችም ዛሬ ጠዋት በታላቁ መስጊድ በዓሉን አክብረዋል። ለሶላት እንደ ተሰባሰቡም የፈርስት ሂጂራ የኢትዮጵያ ማህበረሰብ ኢማም ሼክ ሀሊድ ሞሐመድ ኡመር براكي الله أكبر الله أكبر الله أكبر لا إله إلا الله الله أكبر الله أكبر ولله الحمد بعد علي بعلم لا ممنا. منان نزيه باقرش يا منان إن كان الله <سؤال> سبحانه وتعالى لزياد الأدحى بسلام بعد الرفات شوف يمل الملك تافلو الله سبحانه وتعالى يهلنا العيد يا سلام يا بركة الناس يا خير يدقنت الله سبحانه وتعالى قادر قلنا يا عيد من اندم أو يا عبات إبراهيم وإيم إبراهيم عليه السلام فلق بمكتل بإلتو مسوعت النت يمنا الله سبحانه وتعالى نبي الله إبراهيم يا عند لجات شون بمسوعت النت انبيا كرب زوت السم تلجو بلاي الله انجيتاون اندم يود لما لجون لما النت النتباك الرببت جزي الله سبحانه وتعالى قرطين نتون آيتو ያንን ልጅ በበግ አላህ ስብሓነሁ ወተዓላ ቀይሮለት ከዛ ጊዜ ጀምሮ እስከ ቅያማ ቀን ወይም እስከ ትንሣኤ ቀን ምእመናን የሚከተሉት ይሄ የነቢዩላህ ኢብራሂም መንገድ ሆኖ በእለቱ በግ፣ ግመል፣ ፍየል እንደዚሁም ደግሞ በሬ በማረድ ራሳቸውን በመብላት እንደዚሁም ደግሞ ለምእመናንም ለተቸገሩትም በመስጠት በእለቱ የአላህን ውዴታ የሚከጅሉበት እና እንደዚሁም ደግሞ ለአላህ ለጌታቸው ጽናታቸውን የሚያሳዩበት ዕለት ነው። ይሄ እንግዲህ አላህ ስብሓንሁ ወተላ ትልቅ ዒድ ነው። በዓለም ውስጥ ያሉት ሐጃጆች ደግሞ ምእመናን ሐጅን ሄደው የአላህን ስብሓንሁ ወተላ ቤት ጎብኝተው ሚና ደርሰው ድንጋይ ከወረወሩ በኋላም ደግሞ የሚከበርም ዒድ በመሆኑ እጥፍ ድርብ ያደርገዋል አላህ ስብሓንሁ ወተላ ይህንን ዒድ የሰላም የእኩልነት እንደዚሁም የደግነት ዒድ አላህ ሱብሓነሁ ወተዓላ እንዲያደርግልን በድጋሚ እየተመኘሁኝ አላህ ሱብሓነሁ ወተዓላ አገራችንንም አለማችንንም ሰላም እንዲያደርግልን ጌታችንን አላህን ሱብሓነሁ ወተዓላ እየተማጸንኩኝ ማንም ምዕመን ለአጠቃላይ ለደሆቹ እንዲደርስና የአላህን ውዴታ እንዲከጅልበትም ጥሬን አቀርባለሁ። الله أكبر الله أكبر الله أكبر لا إله إلا الله الله أكبر الله أكبر ولله الحمد والسلام عليكم ورحمة الله وبركاته يا هجرة يا إثيوبيان سب إمام شيخ علي محمد عمرن النامسجنا لن إنيام إيد مباركنا ይህን የዛሬውን የኢድ አላድሃ በዓል ለማክበር ሁለት ነጥብ ሦስት ሚሊዮን ሙስሊሞች የአምስቱን ቀናት የሐጅ ጉዞ ለማጠናቀቅ መካ መገኘታቸውን ሳዑዲ አረቢያ አስታውቃለች። የዘንድሮውን ዓመታዊ የሃይማኖት በዓል ለማክበር የተሰባሰቡትን በሚሊዮን የሚቆጠሩ ምእመናን ደህንነት ለመጠበቅ ደግሞ ከአንድ መቶ ሺህ በላይ ወታደሮች የተመደቡ ሲሆን በታሪክ ለመጀመሪያ ጊዜ ደግሞ ሴቶች መካ ከተማ በተቋቋመው የአስቸኳይ እርዳታ ጥሪ መስጫ ማዕከል ውስጥ ከወንዶች እኩል እንዲሰሩ ተደርጓል። በአራ አልሽዋቢ አንዷ ናት። ጥሪ ደርሶናል፣ ከየት አካባቢ እንደተደወለ አጣራለሁ። ከዚያ በኋላ ጥሪውን ማን እንዳደረገ ጠይቄ ጉዳዩ በቀጥታ ወደሚመለከተው ክፍል በአስቸኳይ አዛውራለሁ። በተለይ ደግሞ ጥሪው አስቸኳይ የእሳት አደጋን የተመለከተ ወይም የአምቡላንስ አገልግሎት የሚያስፈልገው ከሆነ ቅድሚያ ይሰጠዋል። በሳውዲ ሴቶችን ቀስ በቀስ ከወንዶች እኩል በተለያዩ ቀድሞ በተከለከሉ የሥራ መስኮች ማሳተፍ ዛሬ መጀመሩ አስደሳች ዜና መሆኑን የእምነቱ ተከታዮች ይናገራሉ። ቶፊቅ ዩሱፍ ለበዓሉ ባበረከተው ሙዚቃ ላብቃ። ኢድ ሙባረክ! እንደገና የተክቢራው ድምፅ ጎልቶ እየተጣራ የደስታ መንፈስ በሁላችን ዘራ በአንድነት ይቅረብ ዘመድ ጎረ ቤቱ ይህኑ ባህላችን